Maznania. ሲንጋር የተሰኘውን የታዋቂውን የፖፕ ሙዚቃ አቀንቃኝ የማይክል ጃክሰንን ዘፈን ያስቀደም ነው። ስለ ማይክል ጃክሰን ወይንም ስለ ትሪለር የምናቀርበው ዝግጅት ኖሮን አይደለም። ይልቁንም በ1970ዎቹ ታዋቂ በነበረው በዚህ ዘፈን በመደነስ ያኔ እውቅና ያተረፈውን አሁን ደግሞ በበጎ አድራጎት የሚታወቀውን ተፈሪ ፈቃደን ለሚያስተዋውቀው ዝግጅት መንደርደሪያ እንደሆነን እንጂ ተፈሪ ፈቃደ እዚህ ጀርመን ፍራንክፈርት አቅራቢያ በምትገኘው ዳርምሽታት በተባለችው ከተማ ውስጥ ነው የሚኖረው። ይበልጡን የሚታወቀውም በኢትዮጵያ በጤና ችግር በአቅም መድከምም ሆነ በሌሎች ችግሮች ውስጥ ለሚገኙ አርቲስቶች መርጃ ለተቋቋመው ማህበር በሚያደርገው የበጎ ፈቃድ ስራ ነው። ተፈሪ አላማውን ከሚደግፉ ሌሎች ኢትዮጵያውያን ጋር በመሆን እዚህ ጀርመን በየአመቱ ለማህበሩ መርጃ የሚውል የሙዚቃ ፌስቲቫል ያዘጋጃል። አርቲስቶችን ለመርዳት የተመሰረተው የኢትዮጵያ ብሔራዊ አርቲስቶች ማዕከል ሊቀመንበር ተፈሪ በዚህ የበጎ ፈቃድ ስራ ስለተገኘው ውጤት እንዲሁም ዘንድሮ ስለሚካሄደው ፌስቲቫል ያጫውተናል። ከዚያ በፊት ግን ከኢትዮጵያ ከመውጣቱ አስቀድሞ በጥበቡ ዓለም ምን ይሰራ እንደነበረ ይነግረናል። የከፍተኛ ኪነት የሚባል ነገር ነበር። እዛ ውስጥ ነው የጀመርኩት። የመድረካፍ ታዋቂ ነበርኩ፣ ዳንሰኛም ነበርኩ። ለመጀመሪያ ጊዜ ደቡብ እዝ ተብሎ የሚጠራ የሙዚቃ ባንድ ነበረ፣ እነሱ ጋር በዳንሰኝነት ገባው፣ ማለት ነው። በእርግጥ ያ የወታደር ክፍል ነው፣ ግን ሲቪል ተቀጣሪ ነኝ። በወቅቱ እንግዲህ እንደምታውቁት የብሬክ ዳንስ የመጣበት ዘመን ነበር። ትሪለር የወጣበት ሰዓት ነው፣ የማይክል ጃክሰን ዘፈኖች። ያ ከወጣ በኋላ እንግዲህ የብዙ ሰዎችን ቀልብ የሳበ የሙዚቃ ትርኢት ነበር የማይክል ጃክሰን እና እኔም በዛ ውስጥ አልፍ ነበር ጊዜ አሪፍ ደናሽ ነበር። አሪፍ ነበርኩ አሪፍ ነበርኩ። ሳልበልጠው ምቀር አይመስለኝም። የሚያይ መጥፋቱ ነው የመጥፋቱ ነው እንጂ እንግዲህ ምናልባት እናንተ ሬዲዮ ጣቢያ ሆነና ነው እንጂ ምስሎችንም መላክ ይቻላል። ያ ወቅት ብዙ ሰዎች አንዳንድ ጊዜ ጎበዝ ነህ፣ ሰነፍ ነህ፣ አንደኛ ነው፣ ሁለተኛ ነህ ተወዳዳሪ ሲኖር ነው። በወቅቱ ደግሞ ይሄ ዳንስ በጣም ሰውነትንም ይጠይቃል እና ብዙ ተወዳዳሪም የለም የተወሰነን በጣም ጥቂት ሰዎች ነበረም እንግዲህ ኢትዮጵያ ውስጥ ይህን የምንሰራው እና በየትያትር ቤቱ ይህንኑ ዳንሴን ሳሳይ ቆየው ተማሪ ነበርኩ። ዘጠነኛ ክፍል እንደዚህ አካባቢ ነበርኩ ይመስለኛል። እዛ ላይ ከትምህርቴ ጋር ብዙ አልሄድም እና የቤተሰብ መውቀሳ በጣም መጣ። ውጤት የጥሩ አይመጣ ለሁ ጓደኞች እየጣሉ ነው ይሄዱት። አሁን እዛ ላይ ትኩረት መስጠት ነበረብኝ ለትምህርት ደግሞ እዛ ጋር ትንሽ የተወሰነ ጊዜ ወደ ትምህርቱ ፊቴን አዞርኩ። ማትሪክ ተፈታሁ፣ ኮሜርስ ገባሁ። ኮሜርስን አልፈለግኩም። እዛ እየተማርኩ ሀይር ኮሚሽን አመለከትኩ ስኮላርሽፕ ማግኘት የምችለው የራሽያ ቋንቋ ራሽያ ግዚቢሽን ከገባሁ ጥሩ ነገር ማግኘት እንደምችል ስለተጠቆመኝ ራሽያ ግዚቢሽን የሚባል የቋንቋ ኢንስቲቱት ገባሁ። እዛ በጣም ጥሩ ውጤት አመጣሁ። ወዲያውኑ በዛ በኩል ራሽያ የትምህርት እድል አገኘው ማለት ነው። የምፈልገውን የቲያትር ክፍል አገኝቼ ወደ ራሽያ ይሄድኩኝ። ተፈሪ ምኞቱ ተሳክቶለት ሩሲያ ቲያትር ማጥናት ቢጀምርም አልዘለቀም። የፕሪስትሮይክ አካባቢ ነው። እነሱም ጋር ለውጥ ነበር፣ እኛም ጋር ለውጥ ነበር። እኛ ደግሞ በዚህ መካከል የነበረን ሰዎች ስለነበረን ብዙ የራሽያ ተማሪዎች ይህን ጊዜ ያስታውሱታል። በከፍተኛ ሁኔታ ችግር ላይ ነበር። እንደ ዳቦ የሚበላበት እንኳን የጠፋበት ጊዜ ነበር እና ብዙ ተማሪዎች ትምህርታቸውን ጥለው ወደ ተለያየ ሀገር እንዲሰደዱ ምክንያት ሆኗል። እና ከዛ ውስጥ አንዱን ምን የነበርኩ ማለት ነው። ግማሹ ወደ እንግሊዝ፣ ግማሹ ወደ ካናዳ፣ ግማሹ እድሉ ወደ ገጠመው ይሄድ እኔ ደግሞ ወደዚህ ወደ ጀርመን መጣሁ ማለት ነው። ጀርመን ከመጣ በኋላም ከጥበቡ አለም ያራቀው ተፈሪ የኢትዮጵያ አርቲስቶችን ለመርዳት የሚያስችል ማህበር እንዲቋቋም ምክንያት ከሆኑት ሰዎች እንዲሁም ከማህበሩ መስራቾች አንዱ ነው። ተፈሪ እንደሚለው በዚህ የበጎ ፈቃድ ስራ ውስጥ ለመግባት ምክንያት የሆነው ኢትዮጵያ ለስራ የሄደበት አጋጣሚ ነበረ። ኢቲኤን የሚባል የቴሌቪዥን ጣቢያ አሜሪካ ተከፍቶ ነበረ። ለዛ የቴሌቪዥን ጣቢያ ጽሁፎችን ከዚህ ከአውሮፓ አንዳንድ ዘገባዎችን ለማቅረብ ራሴን በፈቃደኝነት አቀረብኩ። አጋጣሚ ሆኖ መቼም ይሄ ስራ በተጀመረበት አካባቢ ላይ አርቲስት ዶክተር ጥላሁን ገሰሰ ያርፋል እና ይደወልልኛል። አንተ የምትችል ከሆነ አሁን በአስቸኳይ ከጀርመን ይቀርባልና ይህን የቀብር ስነ ስርአት እንደው ሄደህ እንድዘግብላቸው ይህንን ተነጋግርን። በዛው በተነጋገርንበት ዕለት ትኬት ቡክ አድርጌ ገባው ማለት ነው። እቃዎችን ይዤ ከተማ ውስጥ ግርሆ ግርሆ ነው፣ በጣም ብዙ ህዝብ አብዝኛል። ይሄንን ወዲያውኑ ስራይን ከዛ ጀመርኩ። የቀብር ስነ ስርዓቱ ላይ በርካታ አርቲስቶች በጣም ተጎድተው አየሁ በዓይኔ እና አረጋኸኝ ወራሽ አጠገቤ ከኔ ጋር ነበር እና እንዲ ምን ሆነው እንደዚህ የሆኑት እያልኩ ስጠይቀው፣ እንግዲህ ይነገረኝ፣ እነዚህማ ደህና ሆነው የምታያቸው በጥሩ ሁኔታ ሆነው ነው ለመቅበረም ችለው የመጡት ብዙ እኮ ደግሞ የተጎዱ በየቤቱ የተኙ በርካታ ሰዎች አሉ ማለት ማየት አለብኝ አልኩ። አስናቀች ወርቁን፣ ኮሎኔል ሳሌ ደጋጎን በቅድሚያ እነሱን ሄድ ኳየው። በጣም በእውነት በጣም በሚያሳዝን ሁኔታ ነው ያለው እና እነሱ የሰሯቸው የኪነ ጥበብ ስራዎች በኢትዮጵያ ታሪክ ውስጥ በእውነት ሀገርን የሚወክል ትልቅ ስራ የሰሩ ሰዎች ናቸው። እነዚህ ሁለት ሰዎች እነዚህ ሁለት ሰዎች የዚህን አክል እንደው ሕክምና ማተው እንክብካቤ ማተው እንደዚህ ወድቀው ማየት በጣም ያሳዝናል እና ይሄን ነገር በጣም ተሰማኝ። እና ቀጠልኩ። መቆም አልቻልኩም። በዛው የሁሉንም ማየት አለብኝ እያልኩ አርቲስቶችን እየተጠጋው ያለውን ችግር ማነጋገር ጀመርኩ። ይህን በአስቸኳይ በወሬ መቆም የሌለበት ነገር ስለሆነ ደራሲ አያልነህ ሙላትን፣ አቶ ዳዊት ይፍሩን፣ አቶ ውሸት ወርቃለም በቢሮቸው ተገኝቼ ኢንተርቪው አደራኩ ማለት ነው። እነዚህ ኢንተርቪዎች ከዛ በኋላ ለቀቅያቸዋለሁ ይታያሉና ከእነሱ ጋር ውይይት አረግን። ከዛ አንድ ፓናል ዲስከሽን በብሔራዊ ቲያትር እንዲጠራ ወደዚህ ከመምጣት በፊት ያልኩ ትልልቅ የተባሉት አርቲስቶች በሙሉ የምሰራውን ወይም የተነሳውበት ነገር ስለደገፉት በብሔራዊ ቲያትር ስብሰባ አደረግን እና እዛ ስብሰባ ላይ እየወሰን ነው። ምንድን ነው እኔ ላረግ የምችለው በውጭ ሄጄ በውጭ ሀገር በተለያዩ ሀገሮቶች ላይ ይህንን እነዚህን ሰዎች ሊደግፍ የሚችል ማህበር ማቋቋም ነው። እናንተ ደግሞ በዚህ በሀገር ውስጥ ተሰባስባችሁ ማህበሩን ፎርም አድርጎ አቋቁሙ ተባባልም። በዚህ ተስማምተን ተለያየን። እኔ ወደዚህ ሀገር ተመልሼ መጣሁ። እንደመጣሁኝ ወዲያውኑ ስራውን ጀመርኩ። ከዛ እዚህ እንደመጣው በቀጥታ የተለያዩ ጽሑፎችን እንግዲህ ጽፌ ለሚመለከታቸው ክፍሎች ማለት እንደው ሊረዱ ይችላሉ ሊሰማቸው ይችላለን ብለው ክፍሎች በታንኩ ከዛ ውስጥ አንዱ ልዑል ዶክተር አስፋ ወሰን አስራተ ነበሩ። የደረሳቸው ደብዳቤው እሳቸውም ይህንን ነገር በትኩረት አዩት። ገቢው ለእርዳታ ማሰባሰቢያ የሚውል የሙዚቃ ፌስቲቫል ማዘጋጀት ከጀመርክ ሰባት ዓመት ሆነዋል። እስቲ የመጀመሪያውን አስታውሰን ባጭሩ። የመጀመሪያው እንግዲህ ይህንን ስራዎቹን አስተዋወቅኩኝ እና የመጀመሪያ ተጋባዥ በቦታው እንዲገኙም ጥሪ ያደረኩላቸው ደራሲ አያና ሙላት፣ አርቲስት አሰለፈች ያሽኔ፣ አርቲስት አቶ ዳዊት ይፍሩ፣ ቀራጺ ብዙነ ተስፋ ይሄ ትልልቅ ሀውልቶችን አሁን ነጋሽ ጥላውን ሀውልቱ የሰራ ሱ እና የትያስ ናቀችን ሀውልት ነጻ ሰርቶልን ስለነበረ እሱ በእውነት ይሄ ብዙ ገንዘብ የሚያወጣ የሰራን ሰው መሸለም አለበት በሚል እሱ በተሸላሚነት ቀራጺ ብዙነ ተስፋ፣ እንዲሁም አብርሃም አስመላሽ በወቅቱ ታሞ በነበረበት ሳ ስለሆነ ከእነሱ ጋር እንዲመጣ እና የተለያየ የሕክምና እርዳታ እንዲደረግለት አሁን እንግዲህ ይሄ ማለት ማህበሩ እንደ ተቋቋመ አይደለም። ፌስቲቫሉ ዚ የተካሄድ ተቋቁሞ ከተወሰኑ ዓመታት በኋላ ነው። ኢትዮጵያ ውስጥ የተረሱ የሚቸገሩ ታመው የሚያሳክማቸው ያጡ አርቲስቶች ብቻ አይደሉም። ሌሎችም በተለያየ መስክ ለሀገሪቱ አስተዋጽኦ ያደረጉ ትላልቅ ሰዎችም እንዲሁ ችግር ላይ ይወድቃሉ እና አርቲስቶች ላይ ብቻ ማተኮሩ ለምን ለምን ይሄ ነገር ሰፋ ሊል አልቻለም? አርቲስቶች እንበል እንጂ ስፖርተኞችም ስለዚህ ባለፈው እንደውም ሯጭ ዋሚ ቢራቱ በቴሌቪዥንም ቀርቦ ኢትዮጵያ ውስጥ የመሰከረው ነው። አቅም በፈቀደ የተለያዩ ድጋፎችን ስለምናደርግ ስፖርተኞችንም ነው፣ ደራሲዎችንም ነው፣ ሰአሌዎችንም ነው። ልክ ነው። ወጣ ያለ ከዚህ ለአገሩ ስራ የሰራ ሊኖር ይችላል። ያንን ደግሞ ለመክተት ትልቅ የእርዳታ ድርጅት ቢሆን ልክ ነው፣ ለሁሉም ሊያከፋፍል የሚችል ይሄ ገና ታች የአርቲስቱን ካጠገብን በኋላ ከቻልን ማለት ነው የራሳችንን ገና በበቂ ሁኔታ ገና አልተወጣንም። ከዛ በኋላ ወደ ወደ ሲቪሉ ምዝብ እንገባለን። ልክ ነው። ግን ይሄ አርቲስቱ ለምንድን ነው ለአርቲስቱ ትኩረት ተሰጥቶ፣ ለምንድን ነው አርቲስቱን ላይ ያተኮራችሁት ለሚባል ነገር አርቲስት የምንም ነገር ጀማሪ ነው፣ ህብረተሰቡ ውስጥ አስተማሪ ነው። በተለይ ቀደም ሲል በኢትዮጵያ ውስጥ የነበሩ አርቲስቶች በየክፍለ ሀገሩ ኪነ ጥበብን ለማሳደግ ቅጠል ጎዝጉዘው ባዶ ሜዳ ላይ እያደሩ ነው ኪነ ጥበብን ለዚህ ያበቋት። ነገር ግን እነዛ ሰዎች በአሁኑ ሰዓት በየአልጋ ላይ ተኝተው ሕክምና ሳያገኙ የሚበላ የሚጠጣ ሳይቀር ማለት ነው። በእውነት ለመናገር እስከዛ ድረስ የገንዘብ ችግር በእኛ ማህበር ውስጥ ሁለት መቶ ዘጠና ሰባት ብር ጡረተኛ አርቲስቶችን ለመርዳት እዚህ ጀርመን የሚዘጋጀው ፌስቲቫል ዘንድሮም በፍራንክፈርት ይካሄዳል። መሀል ፍራንክፈርት ላይ አዳራሽ ተገኝቷል። የዘንድሮ በዓል እንግዲህ ክቡር ዶክተር አርቲስት ማህሙድ አህመድ የክብር ቀን ተብሎ ፌስቲቫሉ በዛ ቀን ይደረጋል። ጁን ሶስት ነው። ይህንን እርዳታ ለማሰባሰብ ፀጋ ይሸቱ፣ ፀሐይዬ ዮሐንስ ይገኛሉ። በፌስቲቫሉ ላይ ትልቅ ኮንሰርት ምሽቱን ይደረጋል። እንዲሁም የዛን የክብር ቀን ትልቁ የክብር ሽልማት በየአመቱ የምናዘጋጀው የክብር ሽልማት አለ። እሱ ለአርቲስት ማህሙድ አህመድ ይቀርባል ማለት ነው። ሽ ማህሙድን በቦታ ይገኛል። ቀኑ አሁን ከትንሽ ቀናት ሲቀር ማስታወቂያዎችን ሁሉ ለህዝባችን እንበትናለን። ሰባት አመት ሆኗቸዋል። ይህንን ዝግጅት ፌስቲቫል ስታዘጋጅ፣ ስትመራ፣ ስታስተባብርና እንደው የምትረካበት ነገር ደስ አለኝ እስቲ ከምትላቸው መካከል እንደ ዋና ዋናዎቹ ጠቀስ አድርግልን። ትልቁ ችግር ኢትዮጵያ ውስጥ ሕክምና ነው ያ ነበረ። ይሄ ጥቁር አንበሳ ሆስፒታል ጋር ተደራድረን ነፃ ሕክምና የሚያገኙበት እድል አግኝተናል። አንደኛ ማዕረግ መተኛ እስኪችሉ የውጭ ሕክምና ማግኘት እንዲችሉ የሚደረግ ልዩ ህክምና እንዲደረግላቸው በእውነት ብዙ ዝርዝሮች አሉት። ይሄ ተፈቀደ የተባለ ጊዜ ከኢትዮጵያ አቶ ዳዊት ይፍሩ ደውሎ፣ በቃ ደስ ሲበል ይሄ ነገር ተፈቅዷል እና ጋዜጣዊ መግለጫ የምንሰጣለን እንግዲህ ሁላችን ተደስተናል ሲለኝ፣ ቤቱ ውስጥ አልበቃኝም። በእውነት በጣም ትልቅ ደስታ ነበር የተሰማኝ። ይሄ ባለፈው አመት ውስጥ ነው። ከዛም እንግዲህ አንዳንድ አርቲስቶች አሁን እየተጠቀሙ ነው። በዚህም አጋጣሚ ብዙ አርቲስቶች ይህንን መልእክት የሚሰሙ ሰዎች ከአቶ ዳዊት ጋራ የኢትዮጵያ ሙዚቀኞች ማህበር ሊቀመንበር፣ ወይም እኛ ጽህፈት ቤት አለን እዛ በመሄድ ይህንን አገልግሎት ማግኘት ይችላሉ። ብዙዎች ይህን የሰሙት አይመስለኝም። አርቲስቶችን ለመርዳት ጥረት አድርጎ በጥቂት ዓመታት ውስጥ ፍሬ ለማየት የበቃው ተፈሪ በሊቀመንበርነት የሚመራው የኢትዮጵያ ብሔራዊ አርቲስቶች ማህበር የወደፊቱ ጉዞ የተሳካ እንዲሆን በመመኘት ተፈሪን እያመሰገንኩ በዚሁ የምሰናበታችሁ ሂሩት መለሰ ነኝ። ደህና ቆዩ። ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ። I know you. Yeah.